ኢትዮጵያ እስር ላይ የምትገኘውን ጋዜጠኛ ሪዮት አለሙን፣ ቪየትናም ደግሞ ጋዜጠኛ ታፎንግታንን እንዲለቁ ዩናይትድ ስቴትስ ጠየቀች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍሪ ራትካ ናቸው። ዛሬ ለጋዜጠኞች በሰጡት መግለጫ ይህንን የመንግስታቸውን ማሳሰቢያ ያስተላለፉት። ሰለሞን አባተ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዚህ ሳምንት እያወጣቸው ባሉ ተከታታይ የፕሬስ መግለጫዎች በዓለም ዙሪያ በየእስር ቤቱ ያሉ ጋዜጠኞችን በየቀኑ እያነሳ ይገኛል። በዚህ ፍሪ ደ ፕሬስ ወይም ፕሬስን ነጻ አውጡ በሚለው ዘመቻው የዛሬው የመስሪያ ቤቱ መግለጫ ካተኮረባቸው ሁለት ጋዜጠኞች አንዷና ቀዳሚዋ የቀድሞዋ የከፍተኛ ሁለተኛ ደረጃ ትምህርት ቤት እንግሊዝኛ መምህር ኢትዮጵያዊቱ ፍሪላንስ ጋዜጠኛ ርዕዮት ዓለሙ ነች። በጸረ ሽብር ሕጉ መሰረት በተመሰረተባት ክስ ጥር 10 2004 ዓመተ ምህረት እስራት ተፈርዶባት እስከ ዛሬ ወህኒ ቤት እንደምትገኝ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄፍ ራትካ ጠቁመዋል። Riot is among 18 other journalists detained in Ethiopia on charges related to their work, making Ethiopia the largest detainer of journalists on the continent. Riot, Ethiopia Kasrachogar Betayaz, Betamasaratubachokisoch Maknet Katasaru, Asrasamint Gazet and Nuch and Rasitun, Yihunetam, Ethiopia Bahuguru Buzu Gazet and Nuch and Bemasser, Kadamio and Detun, ርዕዮት የመንግስቱን ፖሊሲዎች የሚተቹ ጽሁፎችን በጋዜጣ በማውጣቷ ምክንያት በሰኔ ሁለት ሺ ሶስት ዓመተ ምህረት ተይዛ የሽብር ፈጠራ ክስ ከተመሰረተባት በኋላ የአስራ አራት ዓመት እስራት ተፈርዶባት እንደነበረ ያስታወሱ ትራትካ የእስራት ዘመኗ ወደ አምስት ዓመት ዝቅ እንዲል ጠቅላይ ፍርድ ቤቱ በነሐሴ ሁለት ሺ አራት ዓመተ ምህረት መወሰኑን ተናግረዋል። ይሁን እንጂ ክሱ ሙሉ በሙሉ እንዲሰረዝላት በተከታታይ ያቀረበቻቸው የይግባኝ አቤቱታዎች ውድቅ መደረጋቸውንም ራትኮ አመልክተዋል። ዮት ሐሳብን የመግለጽ ነጻነት መብቷን ተግባራዊ በማድረጓ ብቻ ታስራ የምትገኘውን ሪዮትን እንዲፈታ ለመንግስቱ ጥሪያችንን እናቀርባለን። We urge the government to refrain from using its anti terrorism proclamation as a mechanism to curb the free exchange of ideas. ለመጠምዘዝ ጉዳይ ከመጠቀም እንዲቆጠብም እናሳስባለን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጀፍራትኮ በመቀጠልም በአውሮፓ የዘመን አቆጣጠር የ2013 ዓ ምት ጀብዱ ፈጻሚ ሴቶች አለም አቀፍ ሽልማት ያሸነፈችውና የቪየትናም መንግስትና ኮሚኒስት ፓርቲውን የሚተቹ ጽሑፎችን ኢንተርኔት ላይ በማውጣቷ የአስር ዓመት እስራት ተፈርዶባት ወህኒ የምትገኘው ታፎንግታንን የቪየትናም መንግስት በአፋጣኝ እንዲለቅ መንግስታቸው እንደሚያሳስብ አስታውቀዋል።